በመተከል ዞን ዲባጢና ቡለን ወረዳዎች በተለያዩ ቀበሌዎች ውስጥ ከባለፈው እሁድ አንስቶ ከኦነግ ሸኔ ጋር ግንኙነት አላቸው ተብሎ በርካታ ሰዎች መታሰራቸውን ነዋሪዎች ተናግረዋል። በዲባጢ ወረዳ ጋሌሳ ቀበሌ ነዋሪ የሆኑትና የቤተሰባቸው አባል መታሰሩን የገለጹት አቶ ዋዩ ለሚ ከታሰሩት ሰዎች መካከል አቶ ደበለው ሂካ የተባሉ በዞኑ የኦሮሞ ተወላጆችን በአባገዳነት ሲመሩ የነበሩና ከዚህ በፊት የጋሌሳ ቀበሌን የወረዳ እንሁን ጥያቄን ሲያስተባብሩ እንደነበር ተናግረዋል። በጋሌሳ ቀበሌ የኦሮሞ ነጻነት ግንባር ከስድስት ወራት በፊት ጽፈት ቤት ከፍቶ እንደነበረ ሚኒስትርም ገልጸዋል። እንደ አቶ ዋዩ ገለጻም ከታሰሩት መካከል ነጋዴዎች ና አርሶ አደሮችም ይገኙበታል። በመተከል ዞን በዲባቂ ወረዳ በጋሌሳ ቀበሌ የተላላቅ አባገዳዎችና እንዲሁም ተላላቅ እምነት አባቶች እየታሰሩ ነው ያለው እና ከዛ አባወሸኔ ትቀልባላችሁ መሳሪያ ታሳልፋላችሁ ተብሎ ነው የተመነገሉት። ሰዎችን በዝርዝር ላቀርብላቸው ስማቸውን እና ሊስታቸውን አቶ ደብሎ ይካባላሉ። የመተከል አባገዳ ሰብሳቢ ናቸው። አቶ ዱጉማያና ይባላሉ መተከል ኦሮሞዎች የአባገዳ ጻፊ አቶ ገመችው ገነቲ ይባላሉ። የደንገቡ ሆቴል ባለቤት የአባቦ ጽህፈት ቤት ሰብሳቢ የሆኑት አቶ አዲራ ጉርሞ፣ አፍታሙ በሽር ነጋዴ፣ ሙላለም በቀለ ነጋዴ፣ አደ መልክቱ ንጋቱ ባለ ሆቴል። የአባቦ ሸኔ ማሬታ ትናንተ ቤት ነው መስት መሳሪያ የሚያስቀምጡት ትናንተ ቤት ነው ተብሎ ነው የጠየቁት። ሁን ያለው ጉዳይ አባቦ ሸኔ የሚባል እናንተ ጋር አለ። እኛ ምናውቀው ነገር የለም። እኛ ህጋዊ የሆነ ከፈደራሉ ቅና ያለው አባቦ ህዝብ የተከፈተው በዲባጢ ወረዳ ቆርቃ ቀበሌ ጋሌሳና ሶምቦ ስሬ በተባሉ እንዲሁም ከቡለን ወረዳ ደግሞ በኩጂና ጭላንቆ ከተባሉ አካባቢዎች ሀያ የሚደርሱ ሰዎች መታሰራቸውን፣ ሌላው ከቡለን ወረዳ ስማቸው እንዲገለጽ ያልፈለጉ ነዋሪ ተናግረዋል። ሰዎቹ ከየስራ ቦታቸው በጸጥታ ኃይሎች ተይዞ መታሰራቸውን እንጂ በወቅቱ ለምን እንደተፈለጉና በምን ወንጀል እንደተጠረጠሩ አልታወቀም ብሏል። ጭላንቆ ቀበሌ ማለት ነው። አቶ አቱሌ ነገሪ፣ አቶ እንዳሳ በቀላ፣ አቶ ባጃ ጎቡ በኩጂ ቀበሌ ደግሞ አቶ ሙላለም በቀለ፣ አቶ በቀለ ታደሰ፣ አቶ ተስፋዬ ስዩም። ከጎንጎ ቀበሌ ደግሞ ብለን ወረዳ ማለት ነው አቶ ፍቃዱ ገመችው። አጠቃላይ ሀያ ናቸው። በቤኒሻንጉል ጉሙዝ ክልል የመተከል ዞን ዋና አስተዳዳሪ አቶ አትንኩት ሽቱ በስልክ እንደተናገሩት በተጠቀሱት አካባቢዎች የነዋሪውን ሰላም የሚያውኩ አካላት እየተንቀሳቀሱ የሚገኙበት ስፍራ መሆኑ የተደረሰበትና በጥናት የተለዩ አካባቢዎች ናቸው ብሏል። ታሰሩ የተባሉ ሰዎችም መረጃ ያቀበሉና በተለያዩ መንገዶች ለታጣቂዎች ድጋፍ አድርጓል ተብሎ የተጠረጠሩ ሰዎች መሆናቸውንና ተለይቶ መታሰራቸውን ገልጸዋል። ነገር ግን በዞኑ ውስጥ ታስሯል ስለተባሉት አባ ገዳዎች ጉዳይ የደረሰን መረጃ የለም ብሏል። ግባቲ ላይ ጭላንቆና ሰንቦስሬ ይባል ያለ እንደገና ጋሊሳ ይባላለ። ቡለን ደግሞ እንደ ጭላንቆ እና ቶሶን ቀበሌዎች አሉ። የተለዩ ጸረ ሰላም ሀይሎች እዛ እየተዟዟሩ ያለበት ሁኔታ ነ እና ምንድነው ሰው አፍኖ የመውሰድ አርሶ አደሩ መሳሪያ ነጥቆ የመውሰድ ሁኔታ አለ። አሁን ያን አካባቢ ሲጠና የከማሽ ዞን ያሶ ወረዳን በኩል አድርገው የገቡ የኦነግ ሽኔ ሀይሎች አሉ። ስለዚህ በየቀበሌው ምግብ ሬሽ የሚያቀብላቸው፣ ሲጋራ የሚያቀብላቸው ምንምን ነገር አለ። እዛ ሰዎች ተቃርቶ እርምጃ የተወሰደበት መተከል ዞንን ከሌሎች ክልሎች ጋር በሚያዋስኑ አካባቢዎች በሚፈጠሩት አለመግባባቶች ምክንያት ከዚህ በፊት ነዋሪው ለረጅም ጊዜ ለሰላም እጦት ተጋልጦ እንደነበር የዞኑ ዋና አስተዳዳሪ ገልጸዋል። ወደ ቀያቸው የተመለሱ ዜጎች መደበኛ የእርሻ ተግባራቸውን እንዲያከናውኑና ለግጭት መንስኤ የሚሆኑ ጉዳዮችን ጥናት በማድረግ ችግሮች እንዳይፈጠሩ ለማድረግ ጥረት እያደረግን እንገኛለን ብሏል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ